The Voice of America. ኢትዮጵያ የኮቪድ-19 ወረርሽኝ መዛመት ለመመከት የዘረጋችው ስልት አደጋውን በመቀነስ የወረርሽኙን ጊዜ በማሳጠርና የምጣኔ ሀብት እድገቱን ማስቀጠል ላይ ያተኮረ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ዛሬ ተናገሩ። ከታላቁ ህዳሴ ግድብ ኢትዮጵያ የምታገኘውን ተፈጥሯዊና ሕጋዊ ጥቅም ሊጻረሩ የሚችሉ የተባሉ ኃይሎችንም አስጠንቅቀዋል። መለስካቸው አመሀ ጠቅላይ ሚኒስትሩ ዛሬ በፓርላማ ተገኝተው ለቀረቡላቸው ጥያቄዎች የሰጧቸውን ምላሾች ተከታትሎ ተከታዩን አጠናቅሯል። ጠቅላይ ሚኒስትር አብይ አህመድ ዛሬ የተወካዮች ምክር ቤት አባላት በተለያዩ የሀገሪቱ ወቅታዊ ጉዳዮች ላይ ላቀረቡላቸው የተለያዩ ጥያቄዎች ምላሽ ሲሰጡ የኮሮና ወረርሽኝን በተመለከተ የተነሱት ጥያቄዎችን እጅግ ወቅታዊነትና ተገቢነት ጠቅሰው መንግስታቸው የተከተለውን የመፍትሄ መንገድ አብራርተዋል። ዓለም አቀፋዊ ወረርሽኝ ኮቪድ-19 ሁሉንም የዓለም አገሮች ያዳረሰ በሽታ መሆኑን አስታውሰው ተጽዕኖው ግን ከአገር አገር እንደሚለያይ አመልክተዋል። በተለይም ባደጉ ሀገሮች እና እንደ ኢትዮጵያ ባሉ ድሃ ሀገሮች ላይ በሽታው የሚያሳርፈው በትር የሚያስከትለውን ተጽዕኖ እንደሚለያይ አስረድተዋል። የኢትዮጵያንም የራስዋን ልዩ ሁኔታዎች ከተመን በማስገባት መንግስታቸው ኮቪድን ለመመከት የዘረጋውን ስልት አብራርተዋል። የሦስተኛው ዓለም ሀገራት የሚደርስባቸው ምት ከአድቫንስድ ኢኮኖሚ አንጻር ዝቅተኛ ቢሆንም ከዚያ የመውጣት የማገገም እድላቸው ግን ረዘም ያለ ጊዜ ይወስዳል። እኛ በዝቅተኛ ደረጃ ከሚጎዱትና ረዘም ያለ ጊዜ የዘንድሮ የኮሮና ችግር ኢኮኖሚያቸውን ሊፈትንባቸው ከሚችሉ ሀገራት ተርታ ስለሆን ሙሉ እሳቢያችንና ስትራቴጂያችን ምቱን መቀነስ፣ ጊዜውን ማሳጠርና የጀመርነውን የእድገት ጉዞ እንዴት ማሳለጥ እንችላለን። ጠቅላይ ሚኒስትሩ አክለውም የኮሮና ቫይረስ ያመጣው አደጋ ማንም ሊያስተውለው የሚችልና ገሃድ ቢሆንም ከዚህ ፈተና ጋር ግን መልካም እድሎችን ማግኘት እንደሚቻል ጠቁመዋል። በዚህም መሰረት በጤና በምጣኔ ሀብት በማኅበራዊና በሌሎችም ዘርፎች የሚታዩትን ፈተናዎች በወጉ በመመርመርና ትክክለኛ እርምጃዎች በመውሰድ ለእድገት የሚበጁ መልካም ስራዎችን ማከናወን እንደሚቻል በራሱ በጤናው ዘርፍ በመጀመሪያ ያጋጠመውን ተግዳሮት ለመፍታት በተሰራው ስራ የተገኘውን በምሳሌነት ጠቅሰዋል ባለፉት ሦስት ወራት ይህንን ብቃት ለመቀየር ሰፊ ሥራ በመሰራቱ ዛሬ በሁሉም ክልል እና በሁለቱ ከተማ 31 ገደማ ላብራቶሪዎች ያሉን ሲሆን በቀን 8ሺህ ሰው በኮሮና መያዝ አለመያዙን የሚያሳውቅ ካፓሲቲ ፈጥረናል። አስቡት በሶስት ወር ጊዜ ውስጥ ነው፣ ሰላሳ አንድ ላብ በቀን ስምንት ሺህ አቅም የፈጠር ነው። ይሄም በኩፉኝ በወባ በካንሰር በኩላሊት በሁሉም በሽታ ይሄ አቅም ተፈጥሮ ቢሆን ኖሮ የጤና ስርዓታችን ምን ያክል ህይወት ሊታደግ እንደሚችል መገመት ይቻላል። በዚህ ግን አላበቃንም። በዚህ ሳምንት መጨረሻ ድረስ ተጨማሪ ሰባት ላቦች ስለሚከፈቱ ወደ 38 ላብ ያድጋል። በሰኔ ወር መጨረሻ 15 ተጨማሪ ላቦች ይከፈታሉ። አጠቃላይ በሐምሌ ወር ውስጥ ከ14000 ሰው በላይ በቀን የመለየት አቅም እንፈጥራለን። በምጣኔ ሀብቱ መስክ ኮሮና ቫይረስ ያስከተለው ችግር እንዳለ ሆኖ በተወሰዱት እርምጃዎች የሀገሪቱ ኢኮኖሚ በስድስት በመቶ እንደሚያድግ ተናግረዋል። ይህ የመንግስታቸው ግምት ቢሆንም ዓለም አቀፉ የገንዘብ ድርጅት በበኩሉ ከሶስት በመቶ በላይ እንደሚያድግ መመስከሩን ለምክር ቤቱ አባላት ገልጸዋል። ከምክር ቤቱ አባላት መካከል ስለ ታላቁ ህዳሴ ግድብ ጥያቄ ያቀረቡም ነበሩ። የህዳሴው ግድብ ለእኛ ለኢትዮጵያውያን የህሉናችን መሰረት ከሁሉም ፕሮጀክቶቻችን የበለጠ ሁሉም ኢትዮጵያ የሆነ ዜጋ በሙሉ እንዳይነብሌ ነው የሚጠብቀው መሆኑ ይታወቃል። በመሆኑም አዲሱ አመራር ወደ ሥልጣን ከመጣ ቀን ጀምሮ በፕሮጀክቱ ላይ የነበሩ ክፍተቶችን በመገምገም የማስተካከያ እርምጃዎችን በመውሰድ በተሻለ ጥራትና ፍጥነት ፕሮጀክቱን እያስቀጠለ መሆኑን የምክር ቤት አባላት በተለያየ ጊዜ ባካያነው ክትትልና ግምገማ አረጋግጠናል። ሆኖም ግን አንዳንድ የፖለቲካ ፓርቲዎችና ግለሰቦች ይህን እውነታ በመተው አዲሱ አመራር የህዳሴው ግድብ ለውጭ ኃይሎች እንደ መደራደሪያ አቅርቦታል። የአሜሪካ ድርድርም ቢሆን በቸልተኝነት የተገባበት የህዳሴውን ግድብ በገንዘብ ለመቀየር ሆን ብሎ የተሸረበ ሴራ ነው። አሁን ከድርድር ወጣን የተባለውም የህዝቡን አዝማሚያ በማየት ነው፣ በማለት በተለያየ መንገድ ህዝብንና መንግስትን ለመነጣጠል የሚሰሩ ኃይሎች ስላሉ የመንግስት ግልጽ አቋም ለህዝብ ቢብራራ በሌላ በኩል ችግሩን በሰላማዊ መንገድ ለመፍታት ምን እየተሰራ ነው? ይህ ሳይሆን ቀርቶ ግብጽ አሁን በጀመረችው የእንቢተኝነት አግባብ ቀጥላ ልትሰነዝርብን የምትሞክረው ማንኛውም አይነት ጥቃት ቢኖር መንግስት ምን ዝግጅት አለው? ጠቅላይ ሚኒስትሩ በጉዳዩ ላይ ሰፊ ማብራሪያ ሰጥተዋል። በአሉባልታ ደረጃ የሚናፈሰውን ማለትም በስልጣን ላይ ያለው መንግስት ግድቡን ለድርድር አቅርቦታል የሚለውን የምክር ቤቱ አባላት ባላቸው ኃላፊነትና ስልጣንም ሊያጣሩ የሚችሉ መሆናቸውን ጠቁመው ወደዚህ ዝርዝር መግባቱን የምክር ቤቱን ክብር ማውረድ እንደሆነ ቆጥረውታል። ይሁንና የግድቡ ስራ ያጋጠመውን እንቅፋቶች ዘርዝረው የለውጡ አመራር ኃይል ያሉትን ስልጣን ከያዘ በኋላ የተፈጠሩትን እንቅፋቶችና ስህተቶች አርሞ አሁን ከደረሰበት ደረጃ ማድረሱን አባላቱ ራሳቸው ሄደው መመስከር እንደሚችሉ ገልጸዋል። በዲፕሎማሲው ረገድ የተሠራውን ከጠቆሙ በኋላ ግን ከግድቡ የሚገኘውን ጥቅም ኢትዮጵያን ሊያሳጣ የሚከጅል ኃይል ካለ ያለውን ምርጫ አሳይተዋል። እናንተ ማገዶ መሸከም ሲወርድ ሲዋረድ የወረሳችሁት ነው ንጹህ መጠጥ ውሃ አያስፈልጋችሁም፣ ኤሌክትሪክ አያስፈልጋችሁም የሚለን ኃይል ደግሞ ለመቀበል ትንሽ ይቸገራል። ያደጉ ሀገራት ከእርዳታ ከልመና ውጡ እደጉ ብለው ሁሌ ይናገራሉ፣ ይወቅሳሉ፣ ይጽፉብናል። እንውጣ። ልባም ጎረቤቶች ካሉን ዛፍ መትከል ላይ እኛም ማገዝ አለባቸው። አካባቢን ጠብቅ፣ ከተፈጥሮ እንጠቀም፣ ወንድሞቻችን አንጉዳ፣ ሌብነትን ቀንስ፣ የሰው እውቀት ጉልበት እንጠቀም፣ እንደግ ነው ያልነው። ከዚህ ውጭ ምንም መሻት ኢትዮጵያ የላት። ይሄ መሻቷ ደግሞ የሚያስቆመው ኃይልና የሚከላከል ኃይል ካለ ትርጉም የለውም ለእኛ መኖርም አለመኖርም። በሀያ አንደኛ ክፍለ ዘመን ያን የሚያክል ማገዶ የተሸከመች የምትሄድ እናት ከማየት በላይ ውርደትም ሞትም የለም። እሱን ማቆም እስካልቻል ድረስ ከዛ የከፋ ማዕትና ችግር አይመጣ። ምርጫን በተመለከተም የምርጫ ቦርድ ባቀረበው ምክረ ሐሳብ በመመስረት የሕዝብ ተወካዮች ያሳለፈውን ውሳኔ አስታውሰው አንድ የምክር ቤቱ አባል ጥያቄ አንስተው ነበረ። ይሁን እንጂ አንዳንድ የተፎካካሪ የፖለቲካ ፓርቲ አባላትና አካላት አሁን ያለው መንግስትም ሆነ የሕዝብ ተወካዮች ምክር ቤት ከመስከረም 2013 በኋላ ህጋዊ መሰረትም ሆነ እውቅና ስለማይኖራቸው አማራጭ መፍትሄ የፖለቲካ ውይይት ማለትም የሽግግር መንግስት ወይም ባለአደራ መንግስት መመስረት እንደሚገባና ይህ የማይሆን ከሆነ በሀገሪቱ ከፍተኛ ነውጥና ቀውስ እንደሚፈጠርና ይህንንም እንቅስቃሴ የመከላከያ ሰራዊትም ሆነ የጸጥታ ኃይሎች ጭምር ድጋፍ እንደሚሰጣቸው በተለያዩ የመገናኛ ብዙኃን መግለጫ የሚመስል አስተያየቶችን እየሰጡ ይገኛሉ። በሌላ በኩል ደግሞ በትግራይ ክልል የ2012 ምርጫ ቀደም ሲል በተያዘው የጊዜ ሰሌዳ መሰረት ለማካሄድ የሚያግድ ኃይል እንደሌለ ህወሓት መግለጫ እየሰጠ ይገኛል። በመሆኑም ክቡር ጠቅላይ ሚኒስትር እነኚህን የሁለቱንም ወገኖች የህገ መንግስታዊ አካሄዶችን እንዴት ሥርዓት ማስያዝ ማስተናገድና ምላሽ መስረት ይቻላል? ምንስት አቅጣጫ እንደ መንግስት እየተያዘ ይገኛል ማብራሪያ ብስረት አመሰግናለሁ። ጠቅላይ ሚኒስትር አብይም ለጥያቄው መልስ ሰጥተዋል። እኛ ይህ ምክር ቤት የወሰነው ውሳኔ ተቀብለን መፈጸም እንጂ የበላይ አካል የበላይ የስልጣን አካል የወሰነው ውሳኔ መልሰን እንደ መንግስት ልንነጋገርና ልንቀይር የሚያስችል አቅም የለም፣ ህገ መንግስታዊ አቅም የለም። በዚህ በዚህ ምክንያት ወደ አጣሪ ጉባኤው ሄደው አጣሪ ጉባኤው ባልተለመደ መንገድ በቴሌቪዥን በይፋ ከወትሮ በተለየ መንገድ ውይይት አካሂዷል። ሁላችሁም ሰምታችኋል። ይሄ ጥሩ ልምምድ ነው ለኢትዮጵያ የደረሰበትን ድምዳሜ ለፌዴሬሽን ምክር ቤት አቅርቧል። ፌዴሬሽን ምክር ቤት ምን እንደሚወስድ አናቅም። አሁን በጉዳዩ ተወያይቶ ውሳኔ ሲሰጥ ያን ውሳኔ እንደ መንግስት እናስፈጽማለን። የእኛ ስራ በህግ አግባብ የተፈጸመውን ማንኛውም ውሳኔ በተገቢው እንዲፈጸም ማድረግ ነው እንጂ ህጉን መቀልበስ የሚያስችል ስልጣን ላስፈጻሚው አልተሰጠም። በዚህ አግባብ ጉዳዩ ቢታይ መልካም ይሆናል። ከምርጫ ቦርድ አንጻር ሁኔታ አጥንተው አይተው አያዋጣንም፣ ስልጣናችሁን ከፈለጋችሁ ትወስዳላችሁ እንጂ የማይረባ ነገር አንሰራም ማለታቸው በኋላ ላይ ቆይተን ስናየው ለካ የለውጡ እና የትግላችን ፍሬ ነው። ተቋም እየገነባን ነው ማለት ነው። ተቋም እየተገነባ ሲሄድ አስፈጻሚዎች እንዳሻቸው ገብቶ ማድረግ እንዳይችሉ ይከላከላሉ። ለዚህ ምርጫ ቦርድን መመስገን አለበት። የምርጫ ቦርድ ሰብሳቢ ወዜት ብርቱካንም ጠንከር ብለው ዴሞክራሲያዊ መትከል ለመፍጠር ኢትዮጵያ ውስጥ መሄድ ያለብን መንገድ በዚህ መንገድ እንጂ እናንተ የምትሉት አይደለም ብለው ከእኛ ፍላጎት ተቃር ነው መቆማቸው ምስጋና የሚያስቸር ብቃት እንደሆነ ነው በኋላ መገንዘብ ይቻሉ። ጠቅላይ ሚኒስትሩ ለሌሎች ጥያቄዎች የሰጧቸውን መልሶች ወደፊት ለማቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ